ወጣው መግለጫ ለስምምነቱ ውጤታማነት በጋራ በመቆም ሚናችንን ለመወጣት ያለንን ቁርጠኝነት ዳግም እናረጋግጣለን ብሏል። የጋራ ምክር ቤት ዋና ሰብሳቢ አቶ ደስታ ዲንቃ ምክር ቤቱ ሰፊ ውይይት አድርጎ አቋሙን ማንጸባረቁን ገልጸዋል። መንግሥት ስምምነቱን ውጥረቶችን በሚያረግብ እና ሀገሪቱን ለጉዳት በማያጋልጥ መንገድ ተግባራዊ ማድረግ እንዳለበትም ፓርቲዎቹ መግለጻቸውን ተናግረዋል። በሌላ በኩል አወዛጋቢው ስምምነት መፈረሙን ተከትሎ እንደሚያሳስባቸውና እንደሚቃወሙትም የገለጹ መኖራቸውን አክሎ ከኔዲያ ባተ የሚከተለውን ዘገባ አዘጋጅቷል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዛሬ ጥር ሁለት ሁለት ሺ አስራ ስድስት ዓመተ ምህረት ባወጣው መግለጫ በኢትዮጵያና በሶማሌላንድ መካከል የተፈረመውን መግባቢያ ሰነድ እንደሚደግፍ አስታውቋል። ምክር ቤቱ ትናንት ባደረገው ጠቅላላ ጉባኤ ላይ የታደሙ የፖለቲካ ፓርቲዎች የስምምነቱን ማዕቀፍ ዝርዝር ይዘቱን፣ እንዲሁም ከስምምነቱ ጋር ተያይዘው ባሉ እድሎችና ስጋቶች ላይ በዝርዝር መወያየታቸውን የጠቀሰው መግለጫው ስምምነቱን ያለ ልዩነት ለመደገፍ መወሰናቸውንም አመልክቷል። ለአሜሪካ ድምጽ ታቸውን የሰጡት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዋና ጸሐፊ አቶ ደስታ ዲንቃ ምክር ቤቱ ከውሳኔው ላይ የደረሰው ከመግባቢያ ስምምነቱ በኋላ ባሉ ለውጦች የዲፕሎማሲና መሰል ጉዳዮች ላይ ሰፊ ውይይት ከተደረገ በኋላ መሆኑን አስረድተዋል። የሰጡት የምክር ቤት አባላት ሰፊና ትልቅ ውይይት ነበረ ያደረጉበት። ብዙ ነገሮች ተነስተዋል። ለምሳሌ የዲፕሎማሲ ኢሹ ተነስተዋል። ለሶማሊያ አካባቢ የተሰጡ ሪፍሌክሽኖች ወይም ደግሞ ግብረ መልሶች ጉዳይ ተነስተዋል። የዓለም ማህበረሰብ የሰደ ያለው አካያየት ተነስተዋል። በሶማሊያ አካባቢ ያሉ ኢትዮጵያውያን ራሱ አንዳንድ ችግሮች ሊደርስባቸው ይችላል፣ የምን ስጋት አለ የሚል ሁሉ ተነስተዋል። ያልተነሳ ነገር የለም። እነዚህ እነዚህ ሁሉ ታሳቢ መደረግ አለባቸው እና መጨረሻ ላይ ያሉት ስጋቶች፣ ያሉት ድሮባክ የሚባሉ ነገሮች እንዳሉ ሆነው የሀገሪቱ የባህር በር ማግኘት ታዋቂ እንደሆነ የታመነበትና በመጨረሻም ይሄ የጋራ ጉዳያችን ነው። የባህር በር ጉዳይ እንደተመለከተ የጋራ የጋራ ጉዳይ ነው። ይሄ የኢትዮጵያውያን ጉዳይ ነው። እንደ አገርም እንደ ህዝብም የኢትዮጵያውያን ጉዳይ ስለሆነ ስልሳ ከሚጠጉ የምክር ቤቱ አባል ፓርቲዎች ውስጥ በጉባኤው ታድመዋል ያሏቸው አርባ ዘጠኝ የፖለቲካ ፓርቲዎች በመግባቢያ ሰነዱ ላይ ከመንግስት ጋር ተመሳሳይነት ያለው ሀሳብ ማንጸባረቃቸውንም የገለጹት የምክር ቤቱ ዋና ሰብሳቢ አቶ ደስታ ስለ ስምምነቱ አተገባበር የተሰጡ ምክር ሀሳቦችንም አብራርተዋል። ምክር ቤቱ እንግዲህ በዚህ ጉዳይ ላይ ብዙም ከመንግስት የተለየ ሀሳብ የተንጸባረቀበት አይደለም። ምክንያቱም ይሄ የጋራ ጉዳይ ነው፣ የጋራ ኢሹ ነው። መፈታት ያለበት ደግሞ ያሉትን ውጥረቶችን ግምት ውስጥ ያስገባ በሚያስገባ አኳኋን እና በሀገሪቷ ላይ ጉዳት በማደስ ሁኔታ በጥንቃቄ ኃላፊነት በተሞላበት ሁኔታ ተይዞ ይደረግ የሚል አቋም ነው ያለው። ስለዚህ መንግስት አሁን የተነሱትን የዲፕሎማሲ የህዝብ ለህዝብ ግንኙነት የአቅም ጉዳይ አስተያየትና መብራሪያ ነበር የሰጡት እና የጠየቁት። የፖለቲካ ፓርቲዎች የጋራ ምክር ቤት ለስምምነቱ ውጤታማነት በጋራ በመቆም ሚናችንን ለመወጣት ያለንን ቁርጠኝነት ዳግም እናረጋግጣለን ያለ ሲሆን መንግስት፣ የፖለቲካ ፓርቲዎችና መላው ሕብረተሰብ የበኩላቸውን አዎንታዊ ሚና እንዲወጡ የሚል ጥሪም አቅርበዋል። በሌላ በኩል በአፍሪካ ቀንድ ውጥረትን እያባባሰ መሆኑ እየተነገረለት ያለው አወዛጋቢው የመግባቢያ ሰነድ እንደሚያሳስባቸው የገለጹ አካላትም አሉ። ኢትዮጵያና ሶማሊላንድ የተፈራረሙትን የመግባቢያ ስምምነት ተከትሎ በኢትዮጵያና በሶማሊያ ያለው የፖለቲካ ሁኔታ በእጅጉ አሳስቦኛል ያለው የኦሮሞ ነጻነት ግንባር ኦነግ ሁሉም ወገን እንዲረጋጋ ጥሪ አቅርቧል። ኦነግ እሁድ ዕለት ባወጣው መግለጫ በእነዚህ በስሜት የተሞሉ ባላቸው ጊዜያት በሁለቱም በኩል ያሉት ስደተኞችና ሲቪል ዜጎች ሊከበሩ ይገባል ሲልም አሳስቧል። ከዚህ ቀደምም በእነዚህ አገሮች መካከል የተከሰቱ ተመሳሳይ ክስተቶች በኦሮሞ ስደተኞችና ሰላማዊ ዜጎች ላይ ዘላቂ የሆነ ጉዳት አድርሰዋል ያለው ኦነግ የፖለቲካ ውጥረት በበዛበት በዚህ አስጨናቂ ወቅት በሶማሊያ የሚኖሩ የኦሮሞና ሌሎች ኢትዮጵያውያን ስደተኞችን እንድትከላከሉ እንማጸናለን የሚል መልእክት ለሶማሊያ የማህበረሰብ ክፍሎች አስተላልፏል። ችግሩ በሰላም እንዲፈታ ዓለም አቀፉ ማህበረሰብ ኃላፊነቱን መወጣት እንዳለበትም ኦነግ ጠይቋል። በተያያዘ የሰነዱ መፈረም የፈጠረው ውጥረት በማህበረሰቦች መካከል መካረር እንዳያስከትልና በተለይም የስደተኞች ደህንነት እንደሚያሰጋው የኦሮሞ ውርስ አመራርና ተ ዋጋች ማህበር የሚባል ዋና ጽሕፈት ቤቱ ዩናይትድ ስቴትስ የሚገኝ ቡድንም ሰኞ ዕለት ባወጣው መግለጫ መግለጹን መዘገባችን ይታወሳል። በእንግሊዝኛ ስሙ መጠሪያ ምህጻር ኦላ እየተባለ የሚጠራው ማህበር በማኅበራዊ ሚዲያ ላይ እየወጡ ያሉ ጸረ ኦሮሞ ስሜቶችና ስደተኞች ላይ ያሉ የጥላቻ ንግግሮች በብርቱ እያሰጉት እንደሆነ አመልክቶ፣ የሶማሊላንድ እና የሶማሊያ መንግስታት በከለላቸው ስር ደህንነትን ለጠየቁ ኦሮሞዎችና ሌሎችም ጥበቃ እንዲያደርጉ ጥሪ አቅርበዋል። በሌላ በኩል አሜሪካን ኢትዮጵያውያን የሕዝብ ጉዳዮች ኮሚቴ የሚባል ቡድን በኤክስ ገጹ ላይ የመግባቢያ ስምምነቱን መቃወሙ ይታወቃል። በሶማሊያ ሕገ መንግስት በአፍሪካ ህብረት ቻርተር እና በተባበሩት መንግስታት ድርጅት መመሪያዎች መሰረት ለሶማሊያ የግዛት አንድነት አስፈላጊነት አጽንኦት እንደሚሰጥ የገለጸው ቡድኑ ኢትዮጵያ በተለያዩ ችግሮች ውስጥ መሆኗን አስታውሶ ሀገሪቱ በዚህ ሁኔታ ውስጥ እያለች ቀጠናዊ ግጭቶችን መቀስቀስ ግዴለሽነት ነው ሲልም አክሏል። የመግባቢያ ስምምነቱን በተመለከተ የተለያዩ የውስጥና የውጭ አካላት የተሰጡ መግለጫዎችና አስተያየቶች ያልጠበቅናቸው አይደሉም ያሉት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን፣ ሆኖም የእኛ የምንላቸው ሰዎች ከሌላው በላይ ሲወራጩ ሲታይ ያስቆጫል ያሳዝናልም ማለታቸው ይታወሳል። የመግባቢያ ሰነዱ ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ሰነዱ ተግባራዊ እንዳይሆን ዓለም አቀፍ ድጋፍ ማፈላለጓን ቀጥላለች። ኢትዮጵያ ከሶማሊላንድ በሃምሳ ዓመት ሊዝ ለጦር መደብና ለንግድ አገልግሎት የሚውል የባህር በር እንድታገኝ ሶማሊላንድ ደግሞ በሂደት ከኢትዮጵያ የሉዓላዊ አገርነት እውቅናን እንድታገኝና በኢትዮጵያ አየር መንገድ ላይም ድርሻ እንዲኖራት የሚያስችላት ነው የተባለው የመግባቢያ ስምምነት የፈጠረው ውጥረት እንደሚያሳስባቸው በርካታ የዓለም አቀፉ ማህበረሰብ አባላት መግለጻቸው ይታወቃል። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ